ወይዘሮ ሞገሪኒ በመግለጫቸው እንደ ኤሮፓ አቆጣጠር በ2000 ዓ ም ኤርትራና ኢትዮጵያ አልጀርስ ላይ የሰላም ስምምነት ሲፈራረሙ የአውሮፓ ህብረት ከአልጄሪያ፣ አሜሪካ፣ የመንግስታቱ ድርጅትና የአፍሪካ ህብረት ጋር ታዛቢና ፈራሚም እንደነበር ጠቅሰው ሆኖም ግን እንደ ኤሮፓ አቆጣጠር በ202 ዓ ም የድንበር ኮሚሽኑ ያስተላለፈው ውሳኔ እስካሁን ተግባራዊ አለመሆኑ አሳሳቢ መሆኑን አስታውቀዋል። የኤርትራና የኢትዮጵያ ሁኔታ ለዚህን ያህል ጊዜ ሰላምም ጦርነትም በሌለበት ሁኔታ መቀጠሉ ለአካባቢው ሰላምና መረጋጋት ምን ያህል አሳሳቢ ነው ለሚለው የዶቼ ቬሌ ጥያቄ የኮሚሽኑ ቃል አቀባይ ወይዘሮ ካትሪን ሬይ ሲመልሱ፣ በቅርቡ ባወጣነው መግለጫ የዚህ አይነቱ ፍጥጫ ከቀጠለ ለአካባቢው ሰላምና መረጋጋት ስጋት መሆኑን አስታውቀናል። የዚህ አይነት መፋጠጥ በአካባቢውም ሆነ በዓለም አቀፍ ሰላም እንዲሁም በንግዱ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደሩ የማይቀር ነው። በተጨማሪም በአካባቢው የሚካሄደውን የልማትና ትብብር ሊያወክና ሊያሰናክልም ይችላል ብለዋል። አንድ ላይ ሆነው በትጥቅ ትግል የደርግን ስርዓት ያስወገዱት የኤርትራ ነፃ አውጪ ግንባርና ኢህአዴግ አዲስ አበባና አስመራ ላይ የየራሳቸውን መንግስት ከመሰረቱ በኋላ ብዙም ሳይቆዩ በደንበር ውዝግብ በተለይም ባድሜ በምትባለው የድንበር ከተማ በተቀሰቀሰ ጦርነት ከሁለቱም ወገኖች በብዙ ሺህ የሚቆጠሩ ሰዎች መሞታቸውና መቁሰላቸው የሚታወስ ነው። እንደ አውሮፓ አቆጣጠር በ2000 ዓ ም የኤርትራው መሪ ፕሬዚዳንት ኢሳያስና የያኔው የኢትዮጵያ ጠቅላይ ሚኒስትር ሟቹ አቶ መለስ ዜናዊ አልጀርስ ላይ በደረሱት የሰላም ስምምነት ጦርነቱ ቆሞ የደንበሩ ጉዳይ በደንበር ኮሚሽን እንዲታይና የደንበር ኮሚሽኑ ውሳኔም የመጨረሻና ገዢ እንዲሆን ከስምምነት ደርሰው ነበር። ኮሚሽኑ የሁለቱን ወገኖች ክርክር መርምሮ ብይን ከሰጠ 15 ዓመት ሲሆነው ውሳኔውን ሁለቱም ወገኖች እንደተቀበሉትና ለየግላቸውም እንደተፈረደላቸው ሲገልጹ እንደነበር የሚታወስ ነው። ሆኖም ግን ኢትዮጵያ ውሳኔውን በመርህ ደረጃ ብትቀበለውም ለተግባራዊነቱ በቅድሚያ ከኤርትራ መንግስት ጋር መነጋገርን እንደ ቅድመ ሁኔታ ስታስቀምጥ፣ ኤርትራ በበኩሏ የኮሚሽኑ ውሳኔ የመጨረሻና ገዢ በመሆኑ በቀጥታ ተግባራዊ መሆን አለበት በማለቷ የሁለቱ ሀገሮች ውዝግብና ፍጥጫ እስካሁን ሊቀጥል እንደቻለ ነው የሚታመነው። ቃል አቀባይ ካትሪን ለዶቸቬሌ በሰጡት አስተያየትም የአውሮፓ ሕብረት ሁለቱ ሀገሮች ግንኙነታቸውን ሊያሻሽሉ የሚችሉበትን ሁኔታ ለማገዝ አሁንም ጥረት እንደሚያደርግ ጠቅሰው፣ ሁለቱም ወገኖች የድንበር ኮሚሽን ውሳኔ ቢቀበሉ ተጠቃሚዎች እንጂ ተጎጂዎች አይሆኑም ብለዋል። የደንበር ኮሚሽን ውሳኔ በሁለቱም ወገኖች ሙሉ በሙሉ ተግባራዊ ቢሆን ሁለቱም ወገኖች ተጠቃሚ እንደሚሆኑ ነው የምናምነው። በዚህም ምክንያት በውሳኔው መሰረት ማናቸውም ደንበሩን ደረጃ በደረጃ ለማካለል የሚወሰዱ እርምጃዎች ተግባራዊ እንዲሆኑ እናበረታታለን በማለት በሁለቱ ሀገሮችም ሆነ በአካባቢው ዘላቂ ሰላም መስፈን፣ የሰላም ስምምነቱ መከበርና የውሳኔው ተግባራዊ መሆን ወሳኞች መሆናቸውን ገልጸዋል። ኤርትራና የኢትዮጵያ መንግስታት ሁለቱን ወንድማማች ህዝቦች አስፈላጊ ወዳልሆነ ጦርነት አስገብተው ለበርካቶች መሞትና ንብረት መውደም ምክንያት ሆነዋል በማለት የሁለቱን መንግስታት በተለይም መሪዎቹን የሚወቅሱ ወገኖች አሁንም ሁለቱ መንግስታት ግጭት ፍጥጫውን ለፖለቲካ ዓላማ እየተጠቀሙበት ነው በማለት ይከሳሉ። የኤርትራ መንግስት ማብቅ ያለሌለው የብሔራዊ ውትድርና አገልግሎት ፕሮግራም መቀጠል የውሳኔውን ተግባራዊ አለመሆን እንደ ምክንያት ሲጠቀምበት የኢትዮጵያ መንግስትም ተቃዋሚዎችን ለመወንጀልና ወታደራዊ አቅሙን ለመገንባት የኤርትራን መንግስት በጠባጫርነት እያቀርባል ነው የሚሉት እነዚሁ ወገኖች፣ በተጨማሪም የፕሬዝዳንት ኢሳያስ መንግስት ዓለም አቀፉ ማህበረሰብ በኢትዮጵያ ላይ መለሳለሱ ኢትዮጵያ የተቀበለችውን ውሳኔ እንዳትተገብር አድርጓታል በማለት ሲከስ፣ የኢትዮጵያ መንግስት ደግሞ ኤርትራ ከኢትዮጵያ አልፋ አሸባሪዎችንም ትደግፋለች በማለት አቤቱታዋ በዓለም አቀፉ አደባባይ እንዳይሰማ ጥረት እንደምታደርግ ነው የሚነገረው። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።